ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 25 2012 ዓ ም ዝግጅታችን ጀመረ። ኢጋድ ኮቪድ-19ን ለመመከት የሚያደርገውን ትግል ለማገዝ የአውሮፓ ህብረት የተለያዩ የህክምና መሳሪያዎችን ለገሰ። ዋን ሲልቨር ላይኒንግ ኢፍ ዩ ዊል ኦፍ ዲስ ፓንደሚክ ሃዝ ቢን ዲፕ ሪሊዜሽን የዚህ ወረርሽኝ መልካም ጎን ነው ለማለት የሚቻለው ሁላችንም የእህቶቻችንና የወንድሞቻችን ጠባቂዎች መሆናችንን በጥልቁ የተገነዘብን መሆኑ ነው። ከዚህ ፈተና ለመውጣት እርስ በእርስ ከመደጋገፍና ከመረዳዳት ሌላ መንገድ የለም። የጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ሙሉ ዘገባውን ቆየት ብለን እናስደምጣችኋለን። በደቡብ ክልል በኮንሶና በአሌ ልዩ ወረዳ እንዲሁም በጉራጌና መስቃንና ማረቆ ወረዳዎች ግጭት ቀስቅሰዋል በሚል የተጠረጠሩ ሰላሳ አራት አመራሮችና ባለሙያዎች ታሰሩ። በሰሜን ሸዋ ዝናብ ከፍተኛ ጉዳት እያስከተለ ነው። ኢዜማ በአዲስ አበባ ከተማ በተለያዩ ስፍራዎች በተፈጸመ መሬት ወረራ የባለስልጣናት እጅ እንዳለበት ጠቆመ። በምሽቱ ዝግጅታችን ከምታደምጧቸው ዘገባዎች የተወሰኑት ናቸው። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በትግራይ ክልል ይካሄዳል ለተባለው ምርጫ የመራጭ ምዝገባ በትናንትናው እለት መጠናቀቁ ተገልጿል። ከሁለት ነጥብ ስድስት ሚሊዮን በላይ መራጮች ለመመዝገብ ታቅዶ ሁለት ነጥብ ሰባት ሚሊዮን መራጮች መመዝገባቸው ተነግሯል። የምርጫ ኮሚሽኑ የምርጫው ዝግጅት ኮሮና ቫይረስን ለመከላከል ከሚደረግ ጥንቃቄ ጋር እየተከናወነ መሆኑንም አስታውቋል። በአንዳንድ አካባቢዎች ምዝገባው በግዳጅ እየተካሄደ ነው ተብለው ስለቀረቡ ስሞታዎች ኮሚሽኑ ተገድጃለሁ ብሎ በክልሉ ያመለከተ የለም ሲል መልስ ሰጥቷል። የምርጫ ኮሚሽኑን አመራር አባል ተባባሪ ፕሮፌሰር መረሳ ጸሀዬን ያነጋግረው ሙሉጌታ አስበሀ ተከታዩን አስተላልፈዋል። ነሐሴ 15 የተጀመረው የመራጮች ምዝገባ እስከ ነሐሴ 22 የቀጠለ ሲሆን ባለፈው ቅዳሜና እሁድ በልዩ የምዝገባ መርሃ ግብር መካሄዱም የክልሉ የምርጫ ኮሚሽን አመራር አባል ተባባሪ ፕሮፌሰር መረሳ ጸሀዬ ለአሜሪካ ድምፅ ገልጸዋል። በምዝገባው ህዝቡ በስፋት መሳተፉን የገለጹት ተባባሪ ፕሮፌሰር መረሳ ከ2.6 ሚሊዮን በላይ መራጮች ለመመዝገብ ታቅዶ ከ2.74 ሚሊዮን በላይ መራጮች መመዝገባቸው አመላክቷል። በምዝገባ ሂደቱ የአፍና አፍንጫ መሸፈኛ ማስክ በመጠቀምና ሌሎች የኮሮና ቫይረስ መከላከያ ጥንቃቄ መደረጉ የኮሚሽኑ አባል ተናግሯል። በአንዳንድ የክልሉ አካባቢዎች ሰዎች ለምዝገባ እየተገደዱ ነበር ለሚለው ተባባሪ ፕሮፌሰር መርሳ ተከታዩን መልስ ሰጥቷል። እስካሁን አንድም ቅሬታም አለመጣ ነው። በራያና በወልቃይት ሕዝብ እየተገደደ ነው የሚለው የምንሰማው አንደኛ በውጭ ሚዲያዎች ነው። በግልጽ ደግሞ በራያ እና በወልቃይት ምርጫ መካሄድ የለበትም መታገድ አለበት ያለ ፓርቲ አለ። የፌዴራል መንግስትም ተመሳሳይ ነው። ለምሳሌ ሀውሰ ፌዴሬሽን እንዲያግድ ምርጫ እንዳይካሄድ እንደዚህ እንዳይደረግ የሚሉ ነው ስንሰማን ነበር። በትግራይ በአሁኑ ወቅት ምርጫ 2012 እንደ ትልቅ ታሪካዊ ተልዕኮ ወስዶ ህዝቡ እንዲያውም ካርዱ በመጀመሪያ ሁለት ቀን የወሰደበት ዋንኛ ምክንያት ካርድ የደህንነቱ አካል መሆኑን የፈለገው መንግስት እንዲመርጥ የመከላከል አካል እንደሆነ አምነን የወሰደውና በትግራይ ለመምረጥ ካርድ እንዲወስድ የሚገደድ ሰው የለም። እስካሁን አልመጣም ካለ ኮሚሽኑ በተገቢ ሁኔታ ወስዶ ይህንን እንዲታርም ያደርጋል። እስካሁን አራት ዙር የተወዳዳሪ ፓርቲዎች ክርክር የተካሄደ ሲሆን አንድ የመጨረሻ ክርክር እንደሚኖር ተገልጿል። እንዲሁም የፓርቲዎቹ የምረጡን ዘመቻ ነሐሴ 29 2012 እንደሚጠናቀቅ ተገልጿል። በዚህ ትግራይ ክልል በተናጠል አካሂደዋለሁ በሚለው አነጋጋሪ ምርጫም ህወሓት ውድብ ናጽነት ሳልሳይ ወያነ ትግራይ፣ ባይቶና ና አሲምባ ፓርቲዎች የሚሳተፉበት ሲሆን 62 የአገር ውስጥና የውጭ አገር ተቋማት እንዲታዘቡት ፍቃድ እንደተሰጣቸው የምርጫ ጫ ኮሚሽኑ ገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም። የሱዳን የሽግግር መንግስት በምዕራብ ዳርፉር በግጭት በሚታመሰው ክፍለ ግዛት ከሚንቀሳቀሱ አማጺ ቡድኖች ጋር የሰላም ስምምነት ላይ መድረሱ ተሰምቷል። ስምምነቱ አጎራባቿ ደቡብ ሱዳን ዋና ከተማ ጁባ ውስጥ ዛሬ መፈረሙን የሱዳን መንግስት አስታውቋል። ስምምነቱ የተደረሰው የፍትህና የእኩልነት ንቅናቄ እንዲሁም የሱዳን ነጻ አውጪ ጦር ሰራዊትን ከሚያቅፈው የሱዳን አብዮታዊ ግንባር ጋር መሆኑም ተመልክቷል። ግንባሩ በአጎራባቾቹ የደቡብ ኮርዶፋንና ብሉ ናይል ክፍለ ግዛቶች የተዋጉ ሽምቅ ተዋጊ ቡድኖችንም ያካተተ እንደሆነ ተጠቁሟል። ይህ በደቡብ ሱዳን ሽምግልና የተደረሰ የሰላም ስምምነት ሽምቅ ተዋጊዎቹ ቡድኖች የፖለቲካ ውክልና እንዲኖራቸው፣ በብሔራዊ የጸጥታ ኃይሎች ውስጥ ተዋጊዎቻቸው እንዲዋሃዱ፣ የኢኮኖሚና የመሬት ይዞታ መብትም እንዲያገኙ የሚፈቅድ መሆኑን የተብራራው፣ ሁለት ከሽምቅ ተዋጊ ቡድኖች የተገነጠሉ አንጃዎች ግን አንፈርም ማለታቸውንም ዜናው ጨምሮ ገልጿል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ኦሬገን ፖርትላንድ ከተማ ተቃውሞ ትናንት እሁድም ቀጥሏል። የክፍለ ግዛቷ አገረገዢ የፖሊስ ኃይሉን እናጠናክራለን፣ ላለፉት ወራት የቀጠሉትን ተቃውሞዎች የቀሰቀሱ መሠረታዊ ጉዳዮችን መፍትሄ እንፈልግላቸዋለን ሲሉ ትናንትና ቃል ገብተዋል። ትናንት የተወሰኑ ተቃዋሚ ሰልፈኞች ህግ አስከባሪዎች ወደሚጠቀሙበት አንድ ህንጻ ያመሩ ሲሆን፣ ለበርካታ ቀናት እንዳደረገ ሁሉ የፖርትላንድ ፖሊስ ህገ ወጥ ስብሰባ ብሎ ሰዎችን አስሯል። የኦሬገን አስተዳዳሪ ኬት ብራውን ትናንት ማታ ባወጡት መግለጫ የሁከቱን አዙሪት ለመስበር የህዝብ ተመራጭ ባለስልጣናት፣ ህግ አስከባሪዎችና የማህበረሰብ መሪዎች አንድ ላይ ሆነው መስራት አለባቸው ሲሉ አሳስበዋል። እውነተኛ ለውጥ እንዲመጣ የቀለም ልዩነት የሌለው ፍትህ እንዲገኝ በርትተን መስራት አለብን ሲሉም ተደምጠዋል። የፖርትላንድ ህግ አስከባሪዎች በሁከት አድራጎት የሚሳተፉትን ማሰርና ህግ ፊት ማቅረብ እንዲችሉ ተጨማሪ ፖሊሶችን ወደ ከተማዋ እልካለሁ ብለዋል። የከተማዋ ከንቲባ የተቃውሞ አዘጋጆችና የማህበረሰብ መሪዎች የሚሳተፉበት ጉባኤ እንደሚጠሩም አገረ ገዥዋ ገልጸዋል። በበርካታ የዩናይትድ ስቴትስ ከተሞች ተቃዋሚ ሰልፈኞችን ተቃውመው የወጡ የታጠቁ ቀኝ ክንፍ በራስ ተነሳሽነት ህግ እናስከብራለን ብለው የወጡ ያሏቸውንም አገረገዢዋ ነቅፈዋል። ቅዳሜ እለት በፕሬዝደንት ዶናልድ ትራምፕ ደጋፊዎችና እነሱን ተቃውመው በወጡ ሰልፈኞች መካከል በተፈጠረ ግጭት የአንድ ሰው ህይወት ጠፍቷል። አሶሺየትድ ፕሬስ ባወጣው ዘገባ መሰረት የተገደለው ፓትሪዮትስ ፕሬየር የተባለ መሰረቱ ዋሽንግተን ክፍለ ግዛት የሆነ ቀኝ ዘመም ቡድን መስራት የሆነው የጆዊ ጊብሰን ጥሩ ጓደኛ የተባለ ኤረን ዳንኤልሰን የሚባል የፖርትላንድ ነዋሪ ነው። የሟቹ አስከሬ ምስል ላይ የቡድኑን ኮፍያ አድርጎ እንደሚታይ ኤፒ ዘግቧል። ኦሪገኒያን የተባለው ጋዜጣ ፖሊሶች በማህበራዊ መገናኛ ራሱን ፀረ ፋሽስት አንቲፋ ብሎ የገለጸ እና በፖርትላንዱ የተቃውሞ ሰልፍ ላይ መገኘቱን ሲያወራ የነበረ አንድ የአርባ ስምንት አመት ሰው እየመረመሩ መሆናቸውን ለጉዳዩ ቀረቤታ ያላቸው ምንጮችን ጠቅሶ ዘግቧል። የከተማይቱ ከንቲባ የተቃውሞ ሰልፈኞቹ ከሁከት ወይም ከበቀል አድራጎት እንዲቆጠቡ ተማጽነዋል። የከንቲባውን ጋዜጣዊ መግለጫ የተመለከቱት ፕሬዚደንት ዶናልድ ትራምፕ ዲሞክራቱን ከንቲባ ለደረሰው ሞትና ውድመት ተጠያቂ ጥቅስ ቂል ሲሉ በትዊተር ገጻቸው ከሰዋቸዋል። በአስተያየቱ የተናደዱት ከንቲባው በሀገራችን ታሪክ በማንም ተደርጎ በማያውቅ ደረጃ የከፋፈሉን ሲሉ ፕሬዚደንቱን ወቅሰው በእርሶ አጋዥነት እንዲፈጠር የተደረገውን ብጥብጥ እንዳስቆም ነው የሚፈልጉት ሲሉ ፕሬዚደንቱን ተችተዋል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ቁጥር ወደ ስድስት ሚሊዮን እየተቃረበ ነው። በበሽታው ለህልፈት የተዳረጉት አንድ መቶ ሰማንያ ሶስት ሺህ ደርሰዋል። በሁለቱም መሀዞች ከዓለም ቀዳሚውን ስፍራ እንደያዘች ነች። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት አራት የማዕከላዊ ምዕራብ ዩናይትድ ስቴትስ ክፍለ ግዛቶች አይዋ፣ ሰሜን ደኮታ፣ ደቡብ ደኮታ እና ሚኒሶታ በዚሁ ሰሞን በአንድ ቀን ውስጥ ከፍተኛ የሆነውን የቫይረሱን ተጋላጮች ቁጥር መመዝገባቸውን ተናግረዋል። ሞንታና ና አድሃሆም በኮቪድ-19 ምክንያት ሆስፒታል የሚገቡ ህሙማን ቁጥር ከምንጊዜውም ከፍ ማለቱን ተናግረዋል። አጠቃላዩ የወረሽኙ ገጽታ ሲታይ ግን ሆስፒታል የሚገቡ ለህልፈት የሚዳረጉና አዲስ የቫይረሱ ተጋላጮችን ቁጥር በሚመለከት አሃዙ ዝቅ እያለ መምጣቱ ነው የተመለከተው። ዩናይትድ ስቴትስ በቫይረሱ ተያዦች ብዛት ከዓለም ቀዳሚዋ ብትሆንም ከህዝብ ብዛቷ አንጻር ሲሰላ ግን አስረኛ እንደሆነች ሮይተርስ ያጠናቀረው አሀዝ ያሳያል። ብራዚል፣ ፐሩ እና ቺሌ ከፍተኛውን ቁጥር እንደሚይዙ ነው የተናገረው። በኮቪድ-19 ሳቢያ ባለፉ ሰዎች ቁጥርም ከህዝብ ብዛት አኳያ ሲሰላ ዩናይትድ ስቴትስ አስራአንደኛ መሆኗን ዘገባው ያመለክታል። ስዊድን፣ ብራዚል፣ ጣሊያን ቺሌ፣ ስፔን፣ ዩናይትድ ኪንግደም፣ ቤልጂየም እና ፔሩ ይቀድሟታል ብሏል። ወደ አውሮፓ ስንዞር የፈረንሳይ ተማሪዎች ነገ ማክሰኞ ወደ ትምህርት ቤት ሊመለሱ እቅድ ተይዟል። የኮሮና ቫይረስ ስርጭት እየጨመረ መምጣቱ ታዲያ እቅዱ ላይ ችግር ደቅኗል። በሀገሪቱ በየቀኑ ብዙ ሺህ አዲስ የቫይረሱ ተያያዦች እየተመዘገቡ ነው። ሐኪሞች ከስድስት ዓመት ዕድሜ ልጆች ጀምሮ ጭንብል እንዲጠቀሙ መደረግ ያስፈልጋል ሲሉ መክረዋል። የተወሰነውን ትምህርት በርቀት እንዲከታተሉ የማድረግ ጥብቅ እርምጃ እንዲወሰድም አሳስበዋል። ነገ የተወሰኑ የትምህርት ክፍሎች እንደተዘጉ የሚቆዩ መሆኑን የሀገሪቱ የትምህርት ሚኒስትር አስታውቀዋል። ቀደም ብላ በወረርሽኙ ክፉኛ የተመታችው ኢጣሊያ ሆስፒታል ጽኑ ሕሙማን ሕክምና የሚገቡ ሰዎች ቁጥር በቅርብ ሳምንታት ማሻቀቡን አመልክታለች። ለንጽጽር ከአንድ ወር በፊት 38 የነበረው አሀዝ ትናንትና 86 ህሙማን መመዝገባቸውን አስታውቃለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ነሐሴ 25 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ዊያም ሀሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በምስራቅ አፍሪካ በይነ መንግስታት የልማት ባለስልጣን ወይም ኢጋድ አካባቢ ኮቪድ-19ን ለመመከት የሚያደርገውን ትግል ለማገዝ የአውሮፓ ህብረት የተለያዩ የህክምና መሳሪያዎችን ለገሰ። ህብረቱ በቫይረሱ ወረርሽኝ ሳቢያ የሚፈጠረውን የጤናና ማህበራዊ ተጽዕኖ ለመቋቋም ስድስት ሚሊዮን ዩሮ መመደቡ ታውቋል። መለስካቸው አምሀ ዝርዝር ዘገባውን ያሰማናል። ዛሬ ረፋዱ ላይ በቦሌ ዓለም አቀፍ አውሮፕላን ማረፊያ በተከናወነው ርክክብ የተሰራጨው የጽሑፍ መግለጫ የድጋፉ መርሃ ግብር ዋና ዓላማ በአፍሪካ ቀንድ ሀገራት ውስጥ ወረርሽኝ የሚያሳድረውን የጤናና ማኅበራዊ ተጽዕኖ መቋቋም መሆኑን ገልጿል። የምስራቅ አፍሪካ በይነ መንግስታት የልማት ባለሥልጣን ለዓለም አቀፉ ማኅበረሰብ ያቀረበውን የድጋፍ ጥያቄ ተከትሎ የመጣው ይህ እርዳታ የአውሮፓ ቡድን አጋር አገሮችን ለመደገፍ የሰጠው ዓለም አቀፋዊ ምላሽ አንድ አካልለውም ብለዋል። በኢትዮጵያ የአውሮፓ ህብረት ልዑካን ቡድን ኃላፊ ሚስተር ዮሐን ቦርግስቶም ባረጉት ንግግር እንደገለጹት ይህ የመጀመሪያው ድጋፍ ኅብረቱ ከመደበው 60 ሚሊዮን ዩሮ አንዱ ክፍል ብቻ እንደሆነ ገልጸዋል። የአውሮፓ ህብረትና የህብረቱ አባል አገሮች በአንድነት የአውሮፓ ቡድን ሆነው ይህን ድጋፍ አበርክተዋል። ይህም የሕክምና መስጫ እርዳታ ከእናንተ ጋር ሆኜ ስቀበል ኩራትም ደስታም ይሰማኛል። ይህም በአጠቃላይ ለዚህ ተግባር ከተመደበው 60 ሚሊየን ዩሮ ወይንም ወደ 2.5 ቢሊየን ብር የሚጠጋ ነው። በርክክቡ ላይ ከተገኙት የኢትዮጵያ መንግስት ባለሥልጣናት መካከል የነበሩት የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰን የዚህ ክፉ ወረርሽኝ መልካም ጎን ሊባል የሚችለውን በመጠቆም የተደረገውን ልገሳ አመስግነዋል። የዚህ ወረርሽኝ መልካም ጎን ነው ለማለት የሚቻለው ሁላችንም የእህቶቻችንና የወንድሞቻችን ጠባቂዎች መሆናችንን በጥልቁ የተገነዘብንበት መሆኑ ነው። ከዚህ ፈተና ለመውጣት እርስ በርስ ከመደጋገፍና ከመረዳዳት ውጪ ሌላ መንገድ የለም። ወረርሽኙን ለመዋጋት ከፍተኛ ድጋፍ የሚሰጠንን ይህንን እርዳታ ስቀበል በኢትዮጵያ ሕዝብና መንግስት ስም የተሰማኝን ጥልቅ ባለወረታነት ስገልጽም በዚሁ መንፈስ ነው። ይህ እርዳታ የሚያተኩረው በስደተኞች ተፈናቃዮችና በመሳሰሉት ከፍተኛ ተጋላጭ ላላቸው ወገኖች መሆኑም በጣም አስደስቶኛል። ሁላችንም እንደምናውቀው ብዙ ጊዜ እነዚህ የማህበረሰብ አባላት የተዘነጉ በመሆናቸው ያልተከፋፈለ ትኩረታችንን ይሻሉ። የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው በኩላቸው የተደረገው ድጋፍ በአካባቢ ሀገሮች ኮቪድ 19ን በመመከት ረገድ ልዩነት ሊፈጥር እንደሚችል ያላቸውን ተስፋ ገልጸዋል። በራሴና በኢትዮጵያ መንግሥት ስም የኮቪድ-19ን በኢጋድ አካባቢ መስፋፋት ለመግታት የአውሮፓ ኅብረትን የትብብር ምላሽ ለማመስገን እወዳለሁ። ይህን ስጦታ የተለያዩ ፈተናዎች በመመከት ረገድ በኢጋድና በኅብረቱ መካከል ለረዥም ጊዜ ለዘለቀው ትብብር ግልጽ ምስክር ነው። ይህ ስጦታ በአካባቢው የወረርሽኙን ለመከላከልና ለመመከት የኢጋድ አገሮችን አቅም እንደሚያጠናክረው አልጠራጠርም። የአውሮፓ ኅብረት በዚህ የመጀመሪያው ዙር ድጋፍ ከሰጣቸው የሕክምና መሳሪያዎችና ቁሳቁሶች መካከል በሚሊዮን የሚቆጠር የቀዶ ሕክምና የአፍና አፍንጫ መሸፈኛ የእጅ ጓንት ሰባ ሺህ የጸጉር መሸፈኛ አስራ ስድስት የአምቡላንስ መኪናዎችንና የመሳሰሉ ይገኙባቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሀን ላደረሰን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። እየጣለ ባለው የክረምት ዝናብ ምክንያት ሰሜን ሸዋ ውስጥ በሰው ሕይወት በንብረትና በሰብል ላይ ጉዳት ደርሷል። ጉዳቱ ለሶስት ሰዎች ሞት ከሺህ ለሚልቁ ነዋሪዎች ንብረት ውድመት እንዲሁም በሺዎች በሚገመት ሄክታር ላይ ለተዘራ ሰብል መጥፋት ምክንያት ሆኗል ሲል የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ገልጿል። መስፍን አራጌ ዝርዝር ዘገባውን ያሰማናል። መመሪያ ቤታችን ቆቆሎ ጀመበረ በተላው ቆላ ያው ሰብላችን ማሽላ ቴስ እንብራ ቆቆሎ ሰብሎቻችን በሙሉ ያወድሟል። ክብደቱ አንድ ኪሎ ግራም የሚመዝግ በረዶ አካባቢያችን ገጽታ በጣም አውድሟል። እየጣለ ባለው ዝናብ ንብረታቸው የወደመ ሰብላቸው ከጥቅም ውጭ የሆነባቸው አርሶ አደሮች ድምጽ ነበር። ከሐምሌ ወር ጀምሮ እየጣለ ያለው የክረምት ዝናብ በስርጭት ሰፊ በመጠኑም ከፍተኛ መሆኑን ተከትሎ በሰሜን ሸዋ ዞን የተለያዩ አካባቢዎች ጉዳት እያስከተለ ነው። የዞኑ አደጋ መከላከልና ምግብ ዋስትና ጽፈት ቤት ኃላፊ ቻለው ምንዳ የክረምቱ ዝናብ መጣል ከተጀመረ ወዲህ በተለይ በዞኑ ውስጥ ባሉ ዘጠኝ ወረዳዎች የተለያዩ ጉዳቶች ደርሰዋል። ሐምሌ መጀመሪያ ላይ አራት ወረዳዎች ላይ እየተፈጠረ የአደጋ ክስተት አለ፣ የመሬት መሸራተትና ጎርፍ። ከዛ ወዲህ ደግሞ አሁን የመጨረሻ አካባቢ ላይ አራት ወረዳዎች ላይ እየተፈጠረ ችግር አለ። ሐምሌ መጀመሪያ አደጋ የተፈጠረባቸው ሀገረ ማርያም እና አሳግርት ወረዳ አሁን በተመሳሳይ መልኩ እዛ ወረዳ ላይ በተለይ የበረዶ ሰብል ላይ ያደረሰው ጉዳት አለ። አሳግርት ወረዳ ውስጥም ከስድስት መቶ ሄክታር በሚልቅ መሬት ላይ ተዘርቶ የደረሰ ሰብል ሙሉ በሙሉ ወድሟል። ከዛ ውጭ አንኮበር ሮዳ ላይ አልዩ አምባ ና አልዩ አምባ ዙሪያ ቀበሌ ላይ በተለይ መኖሪያ ቤት ላይ እና የመንግስት ተቋማት፣ ሃይማኖት ተቋማት ላይ ፋት በቀላቀለ ዝናብ ሙሉ ለሙሉ የወደሙ ሰባ አምስት ቤቶች አሉ። በከፊል ደግሞ ሁለት መቶ ሰባ አምስት ቤቶች፣ በጠቅላላ አንድ ሺ ሰማንያ አምስት ህብረተሰብ ክብል የሚኖሩባቸው ቤቶች ላይ ጉዳት ደርሷል። አስራ አንድ መቶ ሰባት ሚሊዮን ብር ነው ጉዳት ደርሷል ብለን መረጃ የደረሰ በእንሳሮ አካባቢ ወንዝ ለመሻገር የሞከሩ ሶስት የአንድ ቤተሰብ አባላት ወጣቶች በደራሽ ጎርፍ ተወስደው ህይወታቸውን አጥተዋል። ሀገረ ማርያም አካባቢ ደግሞ ሀያ አራት የቤት እንስሳት ሞተዋል። የእንሳሮ አካባቢ አርሶ አደሮች በጣለው ዝናብ ለጊዜው ግምቱ ያልታወቀ ንብረትና የደረሰ ሰብል ከጥቅም ውጭ ሆኖብናል ይላሉ። ሞላ በላይ ይባል መኖሪያ ቤታችን ቆቆሮ ነበረ በተላ ወድሟል። ቆላ ያው ሰብላችን ማሽላ፣ ቴስ ንብራ፣ በቆሎ ሰብሎቻችን በሙሉ ያው ወድሟል። መቼ ነው ይሄ አደጋ የደረሰባት? ነሐሴ 19 ቀን ያው ከቀኑ ወደ 11 ሰዓት ተኩል አካባቢ ለ

ያስፈቀና ባችልን በሸራ ኮል ተመሳበን ያለ በአካባቢው ጉዳት የደረሰባቸው ሌሎች ሰዎች አሉ። ሶስት ወንዶች ሁለት ሴቶች ያው ራራ ስራታ የቆሰሉ አሉ። የእንሳሮን አካባቢ እየጎበኙ ያሉት የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ጉዳቱ አሳሳቢ መሆኑን ጠቅሰዋል። በአሁኑ ሰዓት የሚገኘው እንሳሮ ወረዳ ላይ መድረሻ ቀበሎ ያለ ለአካል እንደማዘጋጀት እንደሞከዙ በመድረስ ላይ ያሉ ሰብሎች ላይ ማሽላ ላይ ዝንባሸት ላይ እንዳለ ሰብ የሚገ ሴታን ያለው መኖሪያ ቤቶች ላይ ከፍተኛ ጉዳት ማለት ቆርቆሮ በበረዶ የተመታው ብሎ ለመናገር በሚያስቸግር ነው። ከፍተኛ የሆነ ጉዳት የደረሰባቸው እየጡት በአካል የሚያመለክት ስለዚህ ህብረተሰቡ አሁን ያለበት ሁኔታ፣ በቀጣይም ከመንግስትም ከሌሎች አካላቶችም ሁላችንም ርብርብ አድርገን ልዩ እገዛ እንደሚያስፈልገው ነው እየታዘብ ያለ በምግብ ዋስትናው ላይ ተጽዕኖ ያሳድር ይሆን? አዎ ምርት ጭማሪው ላይ የሚያደርሰው ተጽዕኖ አለ። ህብረተሰቡ ላይ በተለይ የምግብ እጥረት ሊከሰፍል የሚችል ወይ በፍጥነት የሚደርሱ ሰዎችን አሁን መዝራት ያስፈልጋል። በተለይ ደግሞ ሽምብራ ገና ተነገራት ላይ ስላሉ ሽምብራ ሽምብራ መስፋፍትብን ዞሚ ስራ መስፋት እንዳለብን ነው እየተነጋገር ያለን። የዝናቡ መጠን ከፍተኛነት ለመሬት መንሸራተት ምክንያትም ሆኖ ሰዎችን ከቤት ንብረታቸው አፈናቅሏል። የመሬት መንሸራተት አርማብር ወረዳ ላይ፣ ንጎዛ ጠራ፣ አሳግር ሞረትና ጅሩ የመሬት መንሸራተት ተከስቷል። በተለይ ሞረትና ጅሩ ላይ ጉዳት ከፍተኛ ስለነበረ ወደ ሀያ ስድስት ህብረተሰብ ክፍሎች ነበሩ በእነሱ የኢትዮጵያ ቀይ መስቀል ማህበር የምግብና የቁሳቁስ አቅርቦት ያደረገበት ሁኔታ ነው ያለ መኖሪያ ቤታቸው የፈረሰባቸው አሁን የት ነው ያሉት መጠገን የሚችሉትን በፍጥነት እንዲጠገኑ የማድረግ ስራ ተሰርቷል መጠገን የማይችሉትን ደግሞ ከህብረተሰቡ ጋር ተጠግተው እንዲቆዩ አድርገናል መንዝ ጌራ ላይ ግን በለየት ባለ መልኩ የተፈጠረ ጎርፍ ነበረ እነኝም ወደ ሀያ ዘጠኝ የሚሆኑ ነበሩ ህብረተሰቡ እነሱም ወደ ትምህርት ቤት እንዲጠለሉ ለዛ ጊዜያዊነት የተደረገበት ሁኔታ ነው ያለ ዞኑ አቅም በፈቀደ ተጎጂዎችን ለማቋቋም ጥረት እያደረ ተረኩ ነው ቢልም፣ ከችግሩ ስፋት አንጻር የክልሉ መንግስት አፋጣኝ ድጋፍ እንዲያደርግለት ጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍን አራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በደቡብ ክልል በኮንሶ ዞንና በአሌ ልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ና ማረቅ ወረዳዎች መካከል ግጭት ፈጥረው በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን ሰላሳ አራት አመራሮችና ባለሙያዎችን ማሳሰሩን የደቡብ ክልል ብልጽግና ፓርቲ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ጥላውን ከበደን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። የጽህፈት ቤቱ ኃላፊ አቶ ጥላሁን ከበደ ለክልሉ ብልጽግና ፓርቲ አመራሮች ከዛሬ ጀምሮ ለተከታታይ አምስት ቀናት የሚሰጠውን ስልጠና አስመልክተው መግለጫ ሰጡ። እንዳሉት በአገሪቱ መጥተዋል ያሉትን ለውጥና የለውጡን ሂደት ተከትሎ በደቡብ ክልል በበርካታ ዞኖችና ወረዳዎች በተፈጠረ የጸጥታ መደፍረስ አስቸጋሪ ጊዜያት አልፈዋል። አቶ ጥላሁን ግጭት በመፍጠር ውስጥ እጃቸው አሉ የተባሉ የፓርቲው ኃላፊዎች ላይ እርምጃ የተወሰደ መሆኑን ገልጠው በኮንሶ ዞንና በአለልዩ ወረዳ እንዲሁም በጉራጌ ዞን መስቃንና ማረቆ ወረዳዎች መካከል ግጭት ፈጥሮ በርካቶች እንዲገደሉና ንብረት እንዲወድም አድርገዋል ያሏቸውን 34 አመራሮችና ባለሙያዎች መታሰራቸውን አስታውቀዋል። ኮንሶ ዞንና የአለልዩ ወረዳ ወሰን ላይ የሚገኘውን የኮኮባሳላ የሚባል ደን በጋራ እንጠቀም ተብሎ ተስማምቶ ረጅም ሲጠቀሙ ግን አሁን ከአንድ ወገን ያለ ፍቃድ ገብቶ ተጠቅሟል በሚል ይህን የተጠቀመውን አካል የመጠየቅ ወይም ደግሞ ቁጭ ብሎ ተወያይቶ መፍታት እየተቻለ ወደ ግጭት እንዲመራ ታቅዶ እንግዲህ ሰው እርስ በርስ እንደ ጥፋትም እንዲገባ ንብረትም ጭምር እንዲወድም አመራሩ መርቶ በጣም በርካታ ወገኖቻችን ሕይወት ያጣንበት ንብረት የወደመበት አግባብ ነው የተፈጠረው። ለዚህ ተግባር በጣም ባለቤት የሆኑ የመሩ ተይዘው ምርመራ የተጠራባቸው ነው የሚገኘው። ያገዙ ባለቤት የሆኑ ሌሎች አካላትም አሉ። አስራ አንድ አመራሮች ታሰሩት ከኮንሶና ከአሌ ወረዳ ግጭት ጋር በተያያዘ ሲሆን በተመሳሳይ በጉራጌ ዞን መስቃና ማረቆ ወረዳ መካከል በተፈጠረው ግጭትም እጃቸው አለበት የተባሉ 23 አመራሮችና ባለሙያዎች በቁጥጥር ስር ውለዋል። የመንግስት የጸጥታ ኃይልና ህዝብ ባደረጉት ርብርብ ከጊዜ ወደ ጊዜ በክልሉ አንጻራዊ ነው ያሉት ሰላም መስፈኑን ተናግረው በየአካባቢው የሚፈጠሩ ግጭቶች የከፋ ጉዳት እንዳያስከትሉ የግጭቱ መሪዎችና ጥንሳሶችን አጣርቶ በቁጥጥር ስር የማዋል ስራ እየተሰራ መሆኑን ማስታውቀዋል። ይሄ የብሔር ነጋዴ የሚባለው ወይም ደግሞ ህዝቡን እያጋጭ እያተረፈ የሚኖር ኃይል ገበያው ስለሚቋረጥበት አርፎ አይተኛምና የተወሰኑ ምልክቶች አሉ። ስለዚህ እነኛን የማስተካከሉ ተግባር ያው በደንብ እየተሰራ ነው የሚገኘው። በሌሎች አካባቢዎች በዚህ ልክ የጸጥታ ስጋት የሚባሉ በተለይ በጉራጌ ዞን የመስቀልና ማረቆ እንዲሁም ደግሞ ደቡብ ኦሞ በኦሞ ወንዝ ሙላት ምክንያት ከብቶቻቸው ጋር የተፈናቀሉ የእኛንጋቶምና የዳሰነች አርብቶ አደሮች ከሰሜን ኬንያ የመጡ ዘራፊዎች ከብቶቻቸውን የመዝረፍ ሙከራዎች እንዳለ፣ ወደ ምዕራቦም በተለይ ወደ ቤንሸኮ ምዕራቦሞ አካባቢ እንደዚሁ ትንኮሳዎች አሉ። በዋናነት እንግዲህ እነዚህ የጸጥታ መደፍረስ እና ትንኮሳ አመራራችን ህዝቡን በማስተባበር ወደ ከፋ ግጭትና ጉዳ ሳይደርስ ለመቆጣጠር ስራ እየሰሩ ያሉበት ሁኔታ አለ። ግጭቱ በሌሎችም አካባቢዎች መኖራቸውን ገልጠው የመቆጣጠር ስራ በመሰራት ላይ መሆናቸውን ተናግረዋል። በክልሉ በተለያዩ አካባቢዎች ለጸጥታ መደፍረሱ ምክንያት የሚሆኑ አካላትን ተጠያቂ የማድረግና የሕግ በላይነትን የማረጋገጥ ተግባር ተጠናክረው የሚቀጥል መሆኑንም አቶ ጥላሁን ተናግሯል። የቆዩ በተለይ እንደ መስቀል ማድረጉ አይነት ኬዞችን በመሰረታዊነት ምክንያታቸው ምንድን ነው የሚለውን ለመፍታት ስራዎች የተሰሩ ናቸው። ግን በዚህም ደግሞ በጣም የችግሩ ባለቤት የሆኑ ህዝቦቹ እንዳይታረቁ፣ ህዝቦቹ ተረጋግቶ እንዳይኖሩ ባለቤት የሆኑ የእኛ አመራሮች ሰሞኑን ሲሪየስ የሆነ እርምጃ ከዚህ ቀደም አመራ ነበሩ እየተነሱ ውጭ ሆነ ደግሞ እየቀሰቀሱ የሚያስቸግሩትን ህጋዊ እርምጃ የተወሰደባቸው ነው። ግኝበት ሁኔታ ነው ያለና አጠቃላይ በክልላችን የህግ የበላይነትን ስናስከብር ነው የዜጎቻችን የመኖር ዋስትና ልና ሊያዳግጥ የምንችለው ስለዚህ ፓርቲያችን ከሚመለከተው አካል በመቀናጀት የህግ በላይነት በሁሉም አካባቢ እንዲሰፍን እያደረግን እንገኛለን ቁጥራቸውን ማንነታቸውና የስራ ኃላፊነታቸውን ባይገልጡም በደቡብ ክልል ብልጽግና ፓርቲ ውስጥ ሆነው የአስተሳሰብና የተግባር አንድነት ችግር የፈጠሩና ለትርምስና ሁከት ምክንያት የሆኑ አመራሮች ላይ እርምጃ መወሰዱም ጠቁመዋል። የተግባርና የአስተሳሰብ አንድነት ስለላላ ክፍተት በመካከላችን ተወሰነ መንገድ ስለተፈጠረ ይሄ ክፍተት ችግሮች እንዲከሰቱ ምክንያት ሆናል። ስለዚህ ይህንን ቶሎን ለማረም ፖለቲካ እርምጃዎች ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ እስከ ማገድ ከመንግስት የስራ ኃላፊነት እስከ ማንሳት ድረስ የተወሰደባቸው ያሉ። በእኛ ክልል ከብልጽግና ፓርቲ የታገደ የፓርቲ ስራ አስፈጻሚ ኮሚቴ አባል ሆኖ የችግሩ ባለቤት ሆኖ ለትርምስ ምክንያት የሆነ አንድ የብልጽግና ስራ አስፈጻሚ ኮሚቴ አግደናል። አስተባባሪ ኮሚቴ ደረጃም በሽግሽግ እንዲወጣ አንድ አመራር አስወግደናል። ከዛ ውጪ በዞንና በልዩ ወረዳ በርከት ያሉ አመራሮች ከፓርቲውና ከመንግስት ስራ ሀላፊነት እንድነሱ ቁጥሩ አሁንም እርምጃ የተወሰደ ስላለ በተከታታይ ያጠራ እንላለን ቁጥሩን እንገልጻለን ግን በዋናነት ሊያዝ የሚገባው ፖለቲካዊ እርምጃ በስራ አስፈጻሚ ብቻ ሳይሆን እስከ ታች ድረስ ያሉ አመራር ከመንግስትና ከፓርቲ ስራ ኃላፊነት የሚነሱ እንዲነሱም ጭምር እርምጃ የተወሰደ እያስተካከል ያለንበት ሁኔታ ነው ያለው። በኮንሶና በአለ መካከል ብቻ በተፈጠረ ግጭት ከ16 ሰዎች በላይ መገደላቸውና ከ20 ሺ በላይ ዜጎች መፈናቀላቸውን እንዲሁም አያሌ ንብረት መውደሙንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሀዋሳም ዮናታንን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አምሃሪክ በትዊተርም እንዲሁ ሀሽታግ ቪ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ባለፈው ሳምንት በዩናይትድ ስቴትስ ዊስኮንሰን ግዛት በጥቁሩ አሜሪካዊው ጆኮብ ብሌክ ላይ ፖሊስ በጥይት የፈጸመው ጥቃት ግማሽ አካሉ እንዳይቀሳቀስ ካደረገው ወዲህ የዘር አድሎን በመቃወም የሚካሄደው ሰልፍ እንደቀጠለ ነው። ፕሬዚደንት ዶናልድ ትራምፕ በቀጣዮቹ ቀናት ኪኖሻን እንደሚጎበኙ የአሜሪካ ድምጽ ዘጋቢ አራሽ አርባ ሳዲ ጠቁመዋል። አዳነች ፍሳሀዬ ታቀርበዋለች። የተቃውሞ ሰልፈኞቹ ባለፈው ቅዳሜም ፖሊሶች በከፈቱት ተኩስ ምክንያት በጃኮብ ብሌክ ላይ የደረሰውን ጉዳት በመቃወም ሰልፍ ወጥተዋል። ብሌክ በጀርባው ሰባት ጊዜ በጥይት ተመቶ ከሞት ተርፏል። ነገር ግን ቤተሰቦቹ በገለጹት መሰረት ከወገቡ በታች ሽባ ሆኗል። ከጥቂት ጠናት በኋላ ደግሞ አንድ ነጭ ወጣት በተቃውሞ ሰልፈኞች ላይ ተኩስ ከፍቶ ሁለት ሰዎች ሲገደሉ አንድ ቆስሏል። ነጭ ወጣት ሁለት ሰዎችን ገድሎ አንዱን ካቆሰለ በኋላ ጠመንጃውን እንደያዘ ፖሊሶች አካባቢ የሆነው በኩራት ተዝናንቶ ሲዘዋወር በተንቀሳቃሽ ስልክ በተነሳ ቪዲዮ ታይቷል። ኦሪገን በምትገኘው ፖርትላንድ ከተማ ዘረኝነትን በመቃወም በተደረገ ሰልፍ ደግሞ በትራምፕ ደጋፊዎችና የጥቁር ህይወትም ዋጋ አለው በሚለው ንቅናቄ አባላት መካከል በተፈጠረ ግጭት አንድ ሰው ተገድሏል። ፕሬዚደንት ትራምፕ ትላንት ማታ ላይ ህግና ስርዓት ይኖር የሚል መልእክት በትዊተር አስተላልፈዋል። የአገር ውስጥ ደህንነት ጥበቃ ተጠባባቂ ሚኒስትር ቻድ ወልፍ ሁኔታዎች እንዲረጋጉ ጥሪ አድርገዋል። ፕሮቴስት Uh, once you cross the line to violence, that is what's concerning to the Department of Homeland Security. That's what I'm focused on. Democrat was Senator Amy Klobuchar, President Trump, የዲሞክራቱን ተወዳዳሪያቸው ጆ ባይደንን ስም ለማጥፋት ይሞክራሉ ያሉትን ተቃውመዋል። የቀድሞው ምክትል ፕሬዚደንት ጆ ባይደን በወቅቱ አስተዳደር ላይ በሀገሪቱ ዙሪያ የተቀጣጠለውን ስርዓት አልበኝነት ይደግፋሉ ማለታቸውን ነው የሚክሎ ቤሸር የተቃወሙት። ይህ አንድ ቦታ ላይ የሚካሄድ ብቻ አይደለም በመላ ሀገሪቱ ነው እየተካሄደ ያለው። በዶናልድ ትራምፕ አመራር ስር ነው እየተካሄደ ያለው። በዋይትሃውስ ሜዳ ላይ ቆመው ኦ ሰላማችሁ እንዲጠበቅ ትፈልጋላችሁ የሚሉ ፕሬዚዳንት ነው ያሉን። በዶናልድ ትራምፕ አሜሪካ ሰላማችን አልተጠበቀም። በሀገሪቱ ተቃውሞ በተቀጣጠለበት በአሁኑ ወቅት ፕሬዚደንት ትራምፕ ከፖሊሶች ጋር ለመነጋገር እና በብሌክ ላይ የተከፈተውን ተኩስ በመቃወም በተካሄዱ ሰልፎች ደረሰ የተባለውን ጉዳት ለመመልከት ነገ ኪኖሻን ይጎበኛሉ ተብሏል። ከዚሁ ዘገባ ጋር በተያያዘ ጥቁር አሜሪካዊው ጄኮብ ብሌክ ላይ ፖሊስ በጥይት የፈጸመው ጥቃት የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አውግዟል። ፖሊስ የተጠቀመው ኃይል ዓለም አቀፍ ሕግን የሚጥስ ሊሆን የሚችል ነው ብሏል። ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል። ፖሊስ በጄከብ ብሌክ ላይ ባለፈው እሁድ በጥይት ያደረሰው ከፊል አካሉ እስከ ወዲያኛው መንቀሳቀስ እንዳይችል አድርጎታል የተባለው ጉዳት ከተማይቱ ኬኖሻ ውስጥ ሰውን ለሌላ ተቃውሞ ወደ ጎዳና አውጥቶታል። ይህ አድራጎት አሜሪካውያን ጥቁሮች ከሀገሪቱ ሕግ አስከባሪዎች ጋር ፊት ለፊት በተገናኙ ቁጥር ሊገቡ የሚችሉበትን ሁኔታ እንደገና እንድናስተውል ያደረገ አጋጣሚ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ቢሮ አመልክተዋል። የቢሮው ቃል አቀባይ ሩፐርት ኮልቪ በሰጡት ቃል ይህ ትዕይንት በፖሊሳዊ ሥራዎችና በተቋማዊ ዘረኛነት መካከል ያለው ግንኙነት መበጠስ እንደሚገባው በድጋሚ የሚያረጋግጥ ነው ብለዋል። ከምስሎቹ እንደምናየው ፖሊስ በጄኮብ ብሌክ ላይ የተጠቀመው ከመጠን ያለፈ ኃይል ይመስላል። በተጨማሪም ህግ አስከባሪ መኮንኖቹ በመሳሪያ ሁም በወሰዱት ገዳይ እርምጃ ዓለም አቀፍ ደረጃዎችን እንዳልጠበቁ ግልጽ ነው። መኮንኖቹ ብሌክ ላይ መሳሪያ ለመምዘዝ የተገደዱት ያሰሙ የነበሩትን የቃላት ማስጠንቀቂያ ባለማክበሩ ሊይዙት ሲሉም በማስቸገሩና ለሕይወት ጉዳት የሚያደርስ ኃይል ለመጠቀምም ባለመቻላቸው አልታዘዝ ብሎ ከቁጥጥር ውጭ በመሆኑ እንደሆነ የኬኖሻ ከተማ ፖሊስ ህብረት ባወጣው መግለጫ አመልክቷል። በሌላ በኩል ግን የሰብአዊ መብቶች ቢሮው ቃል አቀባይ ኮልቪ ሲናገሩ ፖሊስ በብሌክ ላይ የተጠቀመው ኃይል የመድሎ ተፈጥሮ ያለው ሊሆን ይችላል ብለዋል። ቃል አቀባዩ አክለውም በብሌክ ላይ የተፈጸመውን ጥቃት ለመቃወም በወጡ ሰልፈኞች መካከል የታጠቁ ቃፊሮች የመገኘታቸው ነገር እንዳስደነገጣቸውም ተናግረዋል። ጠብ መንጃ የታጠቀ የአስራ ሰባት ዓመት ወጣት ከሰልፈኞቹ ሁለት ገድሎ ሌሎችን የማቁሰሉ ነገር አሳሳቢ እንደሆነም አመልክተዋል። ወጣቱ ወደ ተቃውሞ ሰልፉ ከመሄዱ በፊት ለአንድ የኢንተርኔት ላይ የዜና ማሰራጫ በሰጠው ቃል ሰውን መጠበቅ ሥራው እንደሆነ ተናግሮ እንደነበር ተዘግቧል። አሁን ያ ወጣት ሆን ተብሎ በተፈጸመ ግድያ አንደኛ ደረጃ ወንጀል ወንጀልና ግድያ ለመፈጸም በማሴር አንደኛ ደረጃ ወንጀል ከተመሰረቱበት ክሶች ዶሴ መካከል ሰፍረዋል። ይህንን አድራጎት የምናየው ቀደም ሲልም በተደጋጋሚ ስጋታችንን የገለጽንበት ዩናይትድ ስቴትስ ውስጥ ያለውን የላላ የትጥቅ ቁጥጥር እንደሚያመላክት አንድ ሌላ አሳዛኝ አጋጣሚ ነው። አንድ የ17 ዓመት ወጣት አውቶማቲክ ጠበንጃውን ይዞ በእንዲህ አይነት የውጥረት ድባብ ውስጥ ሰዎች ላይ ተኩስ ሊከፍት በሚችልበት ሁኔታ መዘዋወር መቻሉ ሊታሰብ የማይገባው ነበረ። ኬኖሻ ውስጥ ባለፉት ጥቂት ቀናት እየታዩ ያሉት ሁኔታዎች ተደጋጋሚ ብቻ ሳይሆኑ እንዳይከሰቱ ማድረግ ይቻልም የነበሩ እንደሆኑ የመንግስታቱ ድርጅት የሰብአዊ መብቶች ጉዳዮች ቢሮው ቃል አቀባይ ሩፔርት ኮልቪ ይናገራሉ። ህግና ስርዓትን ለማስከበር በሚል ፌዴራል ኃይሎች ወደ ኬኖሻ ባይላኩ መልካም እንደሆነም ይመክራሉ። እርምጃው ሁኔታውን ከማርገብ ይልቅ ሊያባብሰው ይችላል ባይ ናቸው። ፕሬዚደንት ዶናልድ ትራምፕ ባለፈው አርብ በትዊተር ባወጡት መልእክት ኬኖሻ ውስጥ የተፈጠረውን ሁከትና ትርምስ ብሔራዊው ዘብ በተሳካ ሁኔታ አብርዶታል ብለዋል። ዘቡ ወደ ከተማይቱ ከገባ በኋላ አነስተኛ እንኳ የሚባል ችግር አለመታየቱን አመልክተዋል። የአካባቢው ባለሥልጣናት በሕጉ መሠረት ሲጠይቁን ፌዴራል መንግስቱ ፈጥኖ ምላሽ ይሰጣል ፈጥኖም ይሳካልናል ብለዋል ፕሬዚደንቱ። የዜናና የትንታኔው መጽሔት የሚስተናገሩበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ እንደ ዲሞክራሲ በዓላት ተደርገው የሚታዩት የሁለቱ አውራ ፓርቲዎች የየአራት ዓመት ጉባኤዎች ባለፉት ሁለት ሳምንታት ተካሂደዋል ችን ጥቅምት 23 2013 ዓመተ ምህረት ለሚካሄደው አጠቃላይ ምርጫ ፓርቲዎቻቸውን እየወከሉ ዘመቻዎቻቸውን በይፋ እንዲመሩ ለዴሞክራቲክ ፓርቲ እጩ የቀድሞ ምክትል ፕሬዚዳንት ጆ ባይደን የሪፐብሊካን ፓርቲው ተፎካካሪ ተቀማጭ ፕሬዚዳንት ዶናልድ ትራምፕ ሊሆኑ በይፋ ተሰይመዋል። የምርጫውን ሂደት አጠቃላይ አያያዝ ና የፓርቲዎቹን ጉባኤዎች በባለሙያ እይታ ማስገምገም ጀምረናል። በትላንትናው ምሽት የጀመርነው የጉባኤዎቹን ግምገባ በዚህ ምሽት እንቀጥላለን። ሰለሞን አባተ ያነጋገራቸው የሰሜን ካሮላይና ዩኒቨርሲቲ የፖለቲካ ሳይንስ መምህር ና የፉል ብራይት ስኮላር ፕሮፌሰር ብሩክ ኃይሉ የሚሰጡትን ትንታኔ τέκφελ κατ' όλο η እጅግ በጣም ብርቱ የሆነ እና ከባድ የሆነ እርምጃ ነው የወሰደው፣ በቻይና እንቅስቃሴ ላይ ነው ያሉት። ከዚህ በፊትም ሲወዳደሩ ቻይና ገንዘብን የማጭበርበር ይሁን እሳቸው እንደሚሉት ማለት ነው፣ በተሳሳተ ሁኔታ የገንዘቧን አቅም እንዲዋዥቅ በማድረግ የምታደርገውን እንቅስቃሴ ለማስቆም እሰራለሁኝ ሲሉ ነበር። ወይም ደግሞ ፋይናንሻል ማኒፕሌተር እንደሚሏት ማለት ነው። እና እነዚህ እነዚህን ነገሮች ሁሉ አድርገዋል። እኚህ ፕሬዚደንት ነው ወይ እውነትነት አለው? ምን እውነት አይደለም ነው። ይህን ስታየው በኢኮኖሚስቶች እና በፖለቲካ ሳይንቲስቶች አይን ሚስተር ትራምፕ የወሰዱት ትሬድ ዎርም ተብሏል። ከቻይና ጋር እሳቸው እንደሚሉ ሳይሆን የአሜሪካንን ኤክስፖርተሮች እና አሜሪካንን ፋርመሮች ጎርቶታል ነው የሚባለው። እንዴት በለይ ያለፈው ንግድና ገበሬዎችን ማለት ነው። ትክክል። መጀመሪያ ታስታውሱ እንደሆነ ሚስተር ትራምፕ ታሪፍ ኢምፖዝ አድርገዋል። ታሪፍን ተግባራዊ አድርገው ነበር የቻይና ፕሮዳክቶች ላይ ቻይና ደግሞ ሪታሊስ ያደረገችው ይሄ አጽፋ ሰጠ ምላሹ በጣም አስከፊ ነበር። ለምሳሌ የቻይና ሪታሌ ስታደረግ ከአሜሪካ የምትገሳውን በተለይ ቦሎቄ ኦልሞስት ዜሮ ነው ያወረዱት። ምክንያቱም ሴቨራል ሀንድረድ ቢሊየንስ ዶላርስ ከአሜሪካ ገበሬ፣ ሶያቢን ላይ የተሰማራ ገበሬ በቻይና ግዢ ነው የሚኖረው ማለት ይቻላል። ይሄ ችግር ውስጥ ወድቆ ፕሬዚደንቱ የእርሻ ሚኒስትራቸውም፣ የእርሻ ኮሚቴውም ሴኔትና ሀውስ ኦፍ ሪፕሬዘንታቲቭስ እግዚኦ ብለው ይሄ ነገር መስተካከል አለበት። ይሄ ቲት ፎርታት የእሳቸው ፖለቲካ አካሄድ ታክቲኩ ጠንክር ያለ ይህን ካላረግት እናደርጋለሁ። እንዲሁም ትራንዛክሽናል ፖለቲክስ ነው የሚባለው በኛ ሳይንስ ማለት ከከኝና ልከክህ ፕላስ ደግሞ ገዥና ሻጭ፣ ይህን ቃል ሰጠኝ አልሸጥልህም። ፖለቲካ ደግሞ እንደዛ ሄደ። ፖለቲካ የረቀቀ ነገርና ኮንሰንሰስ የሚያመጣ ነገር ነው። እና የእሱ ውጤት ምን ሆነ? የዚህ አይነት ስትራቴጂ ሳይኖች ሳሌ ታደረጉ ሻው ተጎዶ የአሜሪካ ገበሬዎች ራሳቸው እንደገና ከኮንግረስ ጋር ተጨቃጭቀው ምን ብለው ሳብሲዲ እንዲፈቀድ ተደርጎ ለአሜሪካ ፋርመር ድጎማ ተደርጎ እንዲሰርቫይቭ እንዲያደርጉ አደረጉ። ነገር ግን ባንክረፕት ሆነው ከጨዋታ ውጭ ሁሉ ይወጡዋሉ ማለት ነው። ስለዚህ ይሄ አቺቭመንት ነው ወይ ማለት እንግዲህ ፖለቲካ የአናዛ ሲታደርግ አይተን ባይተን ማለት ይሄ ነው እና የሁለት መቶ ቢሊዮን ዶላር የእርሻ የማኒፋክቸሪንግ የኢነርጂ ፕሮዳክቶችን በተመለከተ እና በዛ መልክ ነው የምናየው። ታክስን ብንወስድ ለምሳሌ ምን አሉ እሳቸው ታክስና ሬጉሌሽን ከት እንዲሁም ሚስተር ትረምፕ ለመመረጥ አንዱ ምክንያት ሆናቸው ታክስ ከት። እኔ ስልጣን ላይ ብትመርጡኝ የዛራ አራት ዓመት እንዳሉት አንተም ዘግበኸዋል። ኮንቬንሽን ላይ ክሊቭላንድ እንደምታስታውሰው እኔም ምድል አግኝቻ አስተያየት እንድትሰጥ ሞክሬ ያለሁ ምንድን ያሉት ታክስ ከት በደንብ አድረጋ ያለሁ ያሉት በደንብ ታክስግብር ቀንሱ። ነገር ግን አሁንም ሲያቀርቡት እኔ ያደረኩት ታክስና ሬጉሌሽን ከት ስ ግሬተስ በሚለው እንግዲህ አዘ ፖለቲካ ሳይንቲስት ምታምን ወይ ነው ይሄም ሳይሆን ነገር ነው ለምሳሌ ሚስተር ሮናልድ ሬገን በሰማንያ አንድ ዓመተ ምህረት ነው ታክስ በመቀነስ የታወቁት። ሚስተር ትራምፕ ዜሮ ነጥብ ዘጠኝ ፐርሰንት ነው ከጂዲፒው ያደረጉት። ሬገን ግን አንደኛ ተብሎ በአሜሪካ አርባ አራት ፕሬዚደንቶች አሁን አርባ አምስተኛ ሁለት ነጥብ ሰማንያ ዘጠኝ ፐርሰንት በመቀነስ የታወቁት እሳቸው ናቸው። እና አንድ ሁለተኛ ሚስተር ትራምፕ ታክስ ከት ሲያደርጉ እሳቸው ብቻ አይደሉም። ኦባማን ባለፈው ስምንት ዓመት አሁን ኦባማ ለማለት ሳይሆን ከእሳቸው በፊት የመጡ ፕሬዝደንት ስሉን እሳቸውን ለማወዳደር ነው። ሬጋን ቀደም ሲል ነው ኦባማ ራሳቸው ሴቨራል ታይምስ ታክስ ከት አድርገዋል። የኦባማ ታክስ ራሱ የመቀነስ በተመለከተ ሁለት ታክስ ከት ሬጉሌሽን እሳቸው ያደረጉት ከሚስተር ትራምፕ ሻል ያለ ሆኖ ነው የሚታየው። ፋክቶቹ ያሳዩት ይህ ናቸው ለማለት ነው። ፕሮፌሰር ብሩክ ምናልባት እርስዎ እንዳሉት እነዚህን ክንዋኔዎቻቸውን ፕሬዚደንቱ መቼም ለመመረጥም የሚያደርጉት ዘመቻ ነው እና ምናልባት እርስዎ እንደሚሉት አጋናውት ሊሆን ይችላል። ግን ውሸት ነው አገሪቱ ትገኝበታለች። ለዚች ሀገር ይህንን ይህንን ይህንን አድርጌያለሁ ብለው በአንድ ሰዓት ከአስራ ስምንት ደቂቃ ንግግራቸው ውስጥ የዘረዘሯቸው ክንዋኔዎች ውሸት ናቸው ውሸት ናቸው። ስፔሲፊክል ታያል ምሳሌ ስለ ኢኮኖሚ የጠየቀኝ ኢኮኖሚን በተመለከተ ለምሳሌ በዝርዝር ካየኸው ሁለት ሶስት ትሪሊየን በላይ በሳቸው አስተዳደር ከመጡ ጀምሮ ጨምሯል የአሜሪካ እዳ፣ የሀገሪቷ ጠቅላላ እዳ። ግን ካምፔን ሲያደርጉ የነበረው ምንድን ነው? የአሜሪካንን እዳ እኔ ስመጣ ቶታሊ አወርደዋለሁ በሚል ነው። ስለዚህ በዛ መልክ ነው ኢቫሉት የሚደረገው ማለት ነው። አካደሚካ ዳኝነቱ ለአድማጭ ዝተዋሉ ማለት ነው። እስቲ የዘር ግንኙነትን ደሞ እናንሳና ፕሬዚዳንት ትራምፕ እንደገለጹት የዘር ግንኙነትን ለማሻሻል በጣም ብዙ ጥረቶች እንዳደረጉ ሲናገሩ ቆይተዋል። እንዳሉት የስራ አጥነት መጠኑ ዝቅ እንዲል ከዚህ በፊት በዘጠናዎች ውስጥ ወጥቶ የነበረ የወንጀል ህግ እንዲቀየር በተለይ ጥቁሮች ላይ ብዙ ጉዳት ሲያደርስ የነበረ በታሪክ የጥቁር የትምህርት ተቋማት የተሻለ የገንዘብ ድጋፍ እንዲያገኙ ከፌዴራሉ መንግስትና ዘላቂ እንዲሆን እንዲህ እንዲህ አይነት ሁኔታዎችን ሲጠቅሱ ነበረ የጥቁሮች ህይወት የተሻለ እንዲሆን ለማድረግ እና በዚህ በኩል ስ እንዴት ነው እርስዎ የሚገመገሙት የትራምፕን አስተዳደር ዘመን? በጣም ጥሩ አሁንም እኔ እንግዲህ ፕሮስና ኮንስ ካሁንም የሚሰጣቸው ይኖራል። በተለይ ይሄ ሂስቶሪካሊ ብላክ ዩኒቨርሲቲዎች የሚባሉ አሉ። ለእነሱ የሚሰጠው እርዳታ ሜንቴንድ እንደሆነ ነው፣ ማለት እንደቀጠለ ነው የማውቀው እዛ አካባቢ ስለምሰራ እና ይሄ ትልቅ በጎ ሁኔታ አለው፣ በበጎነት ይታያል። ነገር ግን ሬስ ሪሌሽን እና እንዴ ልበልህ ይሄ ማይኖሪቲውን የላቲኖውን የጥቁሩን ብሶትና የሚያቀርበውን ጥያቄ የዛሬ አራት ዓመትም ይሄን እናደርጋለሁ ያሉትን አድርገዋሉ የሚለውን ነገር እንግዲህ ያው ጥያቄ መልዕክቱ ውስጥ ይገባል ማለት ነው። ለምን አራት ዓመት ኦልሞስት በተግባር ታይተዋል። ያ ተግባራቸው ደግሞ ተመዝኖ ነው በቃል የሚናገሩት ሳይሆን በተግባር ላይ ምን አደረጉ ነው። ተከታዩ ክፍል በሌላ ምሽት ይቀጥላል። ለዛሬው ፕሮፌሰር ቡሩኩን እናመሰግናለን። ሌሎች ባለሙያዎችንም እየጋበዝን በተከታታይ እናቀርብላችኋለን። አሁን ወደ ተከታዩ ዘገባ እንለፍ። መቀመጫውን ጀርመን ላይ ያደረገው የኢትዮጵያ ሰብአዊ መብት ኮሚቴ ያስተባበረው ሰላማዊ ሰልፍ ቅዳሜ ዕለት ተካሂዷል። በመቶዎች የሚቆጠሩ ከተለያዩ የጀርመን ከተሞች የመጡ ኢትዮጵያውያን እንደተሳተፉበት በተነገረው ሰልፍ ላይ ኢትዮጵያ ውስጥ እየደረሱ ነው የተባሉ የሰብአዊ መብት ረገጣዎችን በተመለከተ የኢትዮጵያ መንግስት አጋር ለሆኑ የአውሮፓ ተቋማት መልእክት እንደተላለፈ የኮሚቴው ሊቀመንበር አቶ ስዩም ሀብተ ሀብተማርያም ለቪኦኤ ተናግረ ተናግረዋል ሰልፉንና ተያያዥ ጉዳዮችን አንስቶ ከአቶ ስዩም ጋር ቆይታ ያደረገው ሀብታሙ ስዩም እሳቸው በሰልፉ ላይ ደምቀው የተሰሙ ሀሳቦችን ከሚያጋሩበት ቃለ ምልልሱ ይጀምራል። በቅዳሜው ሰልፍ የተጠራበት ዋና ዓላማው የብልጽግና ፓርቲ ከፍተኛ ባለስልጣን የሆኑት እንደዚሁም ክልሉ ስራ አስተዳዳሪ በሆኑት በአቶ ሽመልስ አብዲሳ በዝግ ስብሰባ የተናገሩትን በጣም ሁኔታው ስላስደነገጠን እሱንና እንደዚሁም ደግሞ የህሊና እስረኞችን በተመለከተ ነው ይህንን ሰልፍ የጠራ ነው። የአቶ ሽመልስ ንግግር በእውነቱ ለእኛ በተለይ ይህ ጀርመን ሀገር ብዙ ትምህርት የሰጠን ነው ከናዚዎች አነሳስና አወዳደቅ ጀምሮ የተወሰኑ ግሩፖችን፣ የሃይማኖት ቡድኖችን ወይም የተለያዩ ሰዎችን ለይቶ በማውጣት በማብላት እኛና እነሱ በማለት በሁለተኛው ዓለም ጦርነት በይሁዳዎቹ ላይ ደረሰውን ሲጀምር በእንደዛ አይነት ሁኔታ ነው የጀመረው። ጂኦግራፊ መለወጥ፣ ሰዎችን ማጥፋት፣ ቋንቋን መግደል እና ከአቶ ሽመልስ አብዲሳ የሰማናቸው ንግግሮች ከአሁን በፊት የተፈጠሩትን ያየናቸውን ነገሮች እና አሁንም እየተፈጠሩ ያሉትን ወደፊቱ ሊፈጠሩ የሚችሉትን ነገር ነው። ራሱን የቻለ የዘር ማጥፋት ፕላን ተብሎ ሊደጎም የሚችል ነው በማንኛውም መስፈርት እና በማውገዝ እንደዚሁም ከዘፋኙ ሞት በኋላ የተፈጠሩት የዘር ማጥፋት ድርጊቶች ደግመን በማውገዝ እና ወደፊትም ደግሞ እንዳይደገም ማለት ነው። ከዛም አያይዞ ልክ ድምፃዊው ከሞተ በኋላ በጥቂት ሰዓታቶች ውስጥ ነው ሰዎቹ መጨፍጨፍ እና ንብረታቸው መቃጠል፣ መውደብ፣ መታረድ የጀመሩት። ፊልሜ በስሜት የተነሳ ሳይሆን ከአሁን በፊት እንደተደረጉት በሙሉ ሊስት ይዘው ቤት ለቤት እየሄዱ እየመረጡ ነው ሰውን ያጠፉት እና ይሄ እንደ ዘር ማጥፋት ነው የምንወስደው። ጄኖሳይድ ነው ለእኛ። እና ይሄንን ነገር በማውገዝና አሁንም ይሄ ሊደገም ስለሚችል ለግፏኑ ድምጻችንን ለማሰማት ያወጣ ነው። እንደዚሁም ደግሞ በዓለም አቀፍ በሆነ ገለልተኛ አካል እንዲጣራ ለመጠየቅ ነው ይሄንን ሰልፍ የወጣ ነው። ከዛም በተጨማሪ የሕሊና እስረኞች ናቸው ብለን የወሰድናቸውን እነ አቶ እስክንድር ነጋን አቶ ስንታየው ቸኮልን፣ ወይዘሮ አስቴር ስዩምን፣ አቶ ልደቱ አያሌውን፣ አቶ ይልቃልን ጌትነትም ሌሎቹን የባልደራስ ፖለቲከኞችና አብሮ የታሰሩን ሰዎች የእስራቸውን ሁኔታ በማውገዝና በአስቸኳይ እንዲፈቱ ለመጠየቅ ነው ይህንን ሰልፍ የጠራ ነው። አቶ ስዩም እንግዲህ ከዚህ በፊት በመገናኛ ብዙኃን ላይ ሰምተው ሊሆን ይችላል። የኢትዮጵያ መንግስት በኦሮሚያ ክልል ውስጥ በተፈጠረው ግጭት ውስጥ ኦሮሚኛ ቋንቋ ተናጋሪዎችም በብዛት ሕይወታቸውን አጥተዋል። አንድ ብሔር ላይ ያነጣጠረው ነው የሚባለው ነገር እውነታ ላይ እየተመሰረተ አይደለም ብሎ ይሟገታል። ከዚህ በተጨማሪ ደግሞ በባለስልጣናቶች በኩል ተነገሩ የሚባሉ ከፋፋይነት ስሜት አላቸው የሚባሉ ንግግሮችንም በአማራና በኦሮሞ መካከል ግጭትና ቁርሾ ለማምጣት የሚደረግ ጥረት አካልም ነው ብሎ መልስ ቻንስ ሰጥቷል። በተደጋጋሚ በዚህ ጉዳይ ላይ ያለው ትይታ ምንድን ነው? በመጀመሪያ ደረጃ ማንኛውም የግል ስሜት ወይም ደግሞ መሰረት ከሌለው ክስ ሳይሆን በትክክሉ አንድ ከፍተኛ የመንግስት አመራር ባለስልጣን በሚናገረው በቃሉ ነው የሚወሰደው። ያ የወሰደው ቃል ምን ያመጣል፣ ምንድን የተናገረው በዛ ነው እንጂ የሚፈረደው። ምሳሌ እንደሰማ ነው እኛ ፓርቲያችን እያሉ ሰዎች መልስ አቢሳ ይናገሩ የነበረው ከአሁን በፊት ምን እንዳደረጉ አሁን ምን እየተሰራ እንደሆነ ወደፊትስ ምን እንደሚሰራ በዝርዝር ነው ያስቀመጡት እና ሰው መፍረድ ያለበት ይሄ ለማጋጨት ነው ወይም በትክክል ሰው አልተረዳኝም የሚባል ነገር እንኳን እዚህ ላይ ውሃ የሚቋጥር አይደለም። ያለምንም ወገንተኛነት ሰውየው የተናገሩትን ንግግር በቀጥታ ዋን ቱ ዋን በመውሰድ ነው ድምዳሜ ላይ አይደረስ ኦሮሞዎችም ተገለዋል። አንድ ዘር ላይ ብቻ ያነጣጠረ አይደለም ለሚለው ነገር ሩዋንዳ ውስጥ ለምሳሌ የዘር ማጥፋቱ በተጀመረ ጊዜ፣ ቱክሲዎች በሚጨፈጭፉበት ጊዜ ያንን ዓላማ የማይደግፉ ሞዴሬት ሁቶች የሚባሉ ሁሉ አብረው ተጨፍጭፈዋል እና እዚህ ላይ ኦሮሞ አይደለም በእርግጥ የኦርቶዶክስ አማኝ የሆኑት ኦሮሞዎች ሁሉ ተገለዋል። ግን እነዚህ ይህንን ጭፍጨፋ የሚያካሄዱት ሰዎች ዓላማቸው አንድና አንድ ነው፣ ለማባረር ነው። ከፍተኛ ንብረት ማውደምና ጭፍጨፋ ያካሄዱት። እኛም በሰላማዊ ሰልፋችን ላይ ሆነ በምንጽፈውም በምንቃወሙ ነገር ቢሆን ክርስቲያኖችን ብለናለን፣ ሌሎችንም ጠርትላለን። እርግጥ በመንግስት በኩል ተመሸፋፈኝ ሁኔታዎች ይታያሉ። ያለ ውሃ የሚቋጥር አይደለም። ከባለስልጣኖቹ ያለማቋረጥ የሚነዛ ጥላቻ ነው። ቡድኖቹንም መንገድና በር የከፈተላቸው ይህን ነገር ለማድረግ በዚህ ላይ የፖሊስ ኃይሉ ባለስልጣኖች፣ ኃላፊዎች እነዚህ ሁሉ አብረው የተባበሩበት ነገር ነው። ሰው ሲጨፍጨፍ፣ በሚቃጠልበት፣ በሚገደልበት ጊዜ ምንም እርምጃ አልወሰዱም። የስሙ ሰጥተዋል፣ እንዲታደኑ አድርገዋል። በአንድ ላይ ብቻ አይደለም ያነጣጠረው የሚለው ነገር እንኳን ስህተት ነው። ያነጣጠረው በአማራው ላይ፣ በኦርቶዶክስ ላይ እና ኦሮሞ ባሮሮች ላይ ነው እና ክርስቲያን የሆኑ ኦሮሞዎችም አብረውም ተጠቅተዋል። ግን ሲጀመር ጀምሮ ፕላኑ ይህንን የዘር ማጥፋት እንደዚሁም ደግሞ በአንድ ዘርና ሃይማኖት ላይ ያነጣጠር ለመሆኑ ከረጅም ዓመት ጀምሮ ያየ ነው ውና ፍሬውን ነው እያየን ያለ ነው። አሁን አሁን ላይ የሰብዓዊ መብት ተቋማት ግሉል ስፍራ ላይ ቁመው አጥኚ ቡድን ልከው የሚያገኙትን ግኝት ከማቅረብ ይልቅ ለልባቸው ወይም ደግሞ ለሀሳባቸው ወደ ቀረበው አካል የዘመመ መግለጫ ያወጣሉ የሚል አዲስ ወቀሳም እየተቀሰቀሰ ይገኛል። የእናንተ ተቋም መሰል መግለጫዎችና መሰል ሰልፎችን ከመጥራቱ በፊት እነዚህን መግለጫዎችን የሚያወጣባቸው ጉዳዮች በእውነት ስለመከናወናቸው በእውነት ስለመድረሳቸው ምን ያክል ያጣራል? የሚወስዳቸው እርምጃዎች ለሀገርና ለሕዝብ ነገር እርምጃ የተሻለ መሆን አለመሆኑን በምን ሂደት ውስጥ ነው ውሳኔ ላይ ደርሶ እነዚህን ነገሮች የሚያደርገው? ምን ያክል ኃላፊነቱን በሚገባው መጠን እየተወጣ ነው? በጣም ጥሩ አመሰግናለሁ። በእርግጣው ይሄ የኢትዮጵያ ሰብአዊ መብት ኮሚቴ በአውሮፓ በጀመንም ከፍተኛ ስሜነት አለው። አመታት ጀምሮ እስከ ዛሬ ድረስ በዚህ ስራ ላይ በቆየንባቸው ጊዜ ምንም የስህተት ኢንፈረጃ የሰጠንበት ያቀረበበት የተቃወምበት ጊዜ የለም። ሁልጊዜ በእርጋታና በተጨባጭ ያሉትን ነገሮች ነው ለማቅረብ የሞከርነው። በእርግጥ አሁን ይሄ በሰብአዊ መብት ድርጅቶች ላይ የሚሰነዘረው አንዳንድ ወቀሳ እንደው ለመጥቀስ ስፈልግ ባለፈው ጊዜ ከአምነስቲ ኢንተርናሽናል ጋር በተያያዘ የተፈጠሩ ስህተቶች አሉ። ለዛ የሚቅርታ ጠይቀዋል። እኛ ግን ከዚህ የተለየ ነው። አንደኛ ኢትዮጵያ ውስጥ ለተወለድን ለየት ባለ ሁኔታ ነው መረጃውንም በማግኘት በኩል በማመዛዘንም በኩል ከማንኛውም ወገናዊነት በጸዳ ሁኔታ የፖለቲካ ሀይድ ያልያዘ መረጃዎች ነው አጠናቅረን የምናቀርበው። ለምሳሌ እነዚህ ጭፍጨፋዎችና ግድያዎች ከመጀመራቸው በፊት ብዙ መረጃዎች ደርሰውናል። በግሩፕ ተደራጅተው ከተማ ውስጥ ለምሳሌ በሰልፋችንም ላይ ጠቅሰነዋል። የእርሻ ቦታ የተሰጣቸውን ሰው ከክፍለ ከተማው ጋር በመተባበር ቄሮ የሚባሉ ቡድኖችን አስተባብረው ወረው በመግባት የእርሻ ቦታውን በማፈስ በማበላሸት ያባረሯቸው ግለሰቦች ኮንታክት አድርገውናል። የፍርድ ቤት ማዘዣ ከወጣ በኋላ እንኳን ክፍለ ከተማው ያን አልቀበልም ብሎ እስካሁን ድረስ በፍርድ ቤት ነው ያሉት እና እነዚህም በስነ ስርአቱ አይተን አጥረተን በጣም ተጠንቅቀን ነው መግለጫዎችን የምናወጣው እንጂ ዝም ብሎ ፖለቲካ ወገኝተኝነትን የያዙ ነገሮችን ለመስራት አንፈልግም። ዋናው ጥረታችን ምንድን ነው? በሀገሪቱ ውስጥ የህግ የበላይነት እንዲኖር፣ የሰው ልጆች መብት እንዲከበር ነው። እኛ የፓርቲ ፖለቲካ አንሰራም። የምንሰራው የሰው ልጅም ደህንነት፣ እንደዚሁም ደግሞ የህግ የበላይነት እንዲኖር ነው። አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ ኃላፊ ነዎት። ለነበረን ቆይታ በእጅጉ አመሰግናለሁ። አመሰግናለሁ። ሀብታሙንና እንግዳውን እናመሰግናለን። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ድጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል የሚካሄደውን ክልላዊ ምርጫ ሂደት መነሻ በማድረግ በምርጫ የሚሳተፉ አዲስ የፖለቲካ ድርጅቶችን በተመለከተ ስታነጋግር የቆየችው አዳነች ፍስሀዬ ለዛሬ ደግሞ የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋን አነጋግራለች። አቶ አማኑኤል አሰፋ ስለ ህወሓት አላማ ከሚያብራሩበት ይጀምራሉ። ህወሀት ከትግል ውስጥ ላለፉት አርባ አምስት አመታት የነበረ ድርጅት ነው። ከትጥቅ ትግል በኋላ የደርግ በእንስሶ መንግስት መጥን ከተቀበለ በኋላ ቢሆን ህወሀት ግልጽ የሆኑ አላማዎች ለማሳካት ነው እየታገለ ያለው። ስለዚህ በየወቅቱ የሚቀያየሩ የመቀስቀሻ ትግትን የሚቀሰቀሱ ነገሮች አይደለም ያሉ ህወሀት የሁሌም ሊሳኩ የሚፈልጋቸው ሰላም ነው አንደኛው ነገር፣ የተረጋገጠ ሰላም ዲሞክራሲና ልማት ናቸው ሁሌም የምንመኛቸው። በየጊዜው እየለካ ናቸው ውጤት እያመጣንባቸው የመጡ እና ውጤት ስና በጣም እንቅፋቶች እና ችግሮች እየገጠሙንም ችግሮቻችን ለመፍታት የምንታገልባቸው ሰላም፣ ልማትና ዲሞክራሲ ማምጣት ነው። ስለዚህ ውሀት ትናንትም አሁንም ነገም በማረጋገጥ የሚፈልገው እነዚህ ሶስት ነገሮች ናቸው በዋነኝነት። እዚህ ውስጥ ብዙ ነገሮች ሊነሱ ስለሚችል ዲሞክራሲ ስምን የህግ የበላይነትም የፍትህ ጉዳይም የመልካም አስተዳደር ጉዳይ፣ የሰብአዊ መብት ጉዳይ፣ የእኩልነት ጉዳይ፣ የብሔረሰቦች መብት ጉዳይ፣ ራስን በራስ የማስተዳደር ጉዳይ፣ ብዙ ብዙ ነገሮችን ዲሞክራሲ ውስጥ አሉ። ሰላም ደግሞ የሁሉንም መሰረት ነው። ሰላም የሌለበት ሀገር ምን አይነት ችግርና ምን አይነት መከራ ሊደቅምባት እንደሚችል በታሪካችን ኢትዮጵያ ውስጥ በደንብ እናውቀዋለን። አሁን ደግሞ ባለፉት ሁለት ዓመታት ኢትዮጵያ ውስጥ ሰላም እየጠፋ ሲመጣ ሁሉንም ነገር እንዴት እያጣ ነው እንዴት እየተቸገርን እንደሆነ በደንብ እናውቀለን። ይሄ ልማት ጉዳይ ደግሞ ከነዚህ ነገሮች ሳይነጠል የሚሄድ ልማት የሌለውን በቀላሉ ሊበረከት የሚችል በቀላሉ ዲሞክራሲ ማግኘት የማይችል የህግ የበላይነትን ማረጋገጥ የማይችል ለውጭም ለውስጥም ጥላቶች በቀላሉ ሊበረከት የሚችል ህዝብ ይፈጥራል። ስለዚህ ልማትም ለእኛ የህልውና ጉዳይ ነው። ስለዚህ ሶስትንም የህልውና ጉዳዮች ናቸው ብለን ነው ያለፉት ሀያ ሰባት አመታት በመንግስትነት ከዛም በፊት ቢሆን በደርግ ጊዜ ቢሆን እነዚህ ነገሮች ስላቃን ነው መስዋዕትነት የከፈል ነው። የውሀት ዋነኛው ወይም መሰረታዊ መለያ እምነቱ ህዝባዊነት ነው፣ ለህዝብ ጥቅም መታገል ነው ነው። እነዚህን ለማፍታት ነው እየታገልን ያለ ነው። አሁንም መንግስትነትን የምንፈልገው እነዚህ ነገሮች ስለማረጋገጥ ነው። እሺ እንግዲህ አሁን ለምሳሌ በኢኮኖሚ ረገድ ትግራይ ውስጥ በበለጠ ኢኮኖሚ ለማዳበር የሚቻልበት የወጣ ፖሊሲ ካለ ቢገልጹልን። ባለፉት ሀያ ሰባት ዓመታት የነበረው ኢህአዴግ ሲመራበት የነበረው ፖሊሲ የሚያወጣበትን መስመር ልማታዊ ዲሞክራሲ የሚባል መስመር ነው። እንደምታውቀው በልማታዊ ዲሞክራሲያዊ መስመር እንደኛ ያለ ድሃ በሆነ ህዝብ ያለ አካባቢ ወይም ሀገር ክልል ከፍተኛ የሆነ የመንግስት ጣልቃ ገብነትን የሚጠይቅ ነው። ስለዚህ በኢኮኖሚ ዘርፉ የህውሀት ራዕይ ካፒታሊስት የሆነ ሶሳይቲ መስመር ነው ብዙ ሰዎች ልማታዊ ዲሞክራሲ መስመር ሶሻሊዝም ኮሚኒዝም አድርገው ይመለከቱታል። በደንብ አድርገው ስለማያውቁም ልማታዊ ዲሞክራሲያዊ መስመር ማለት በካፒታሊዝም ስርዓት ውስጥ ያለ የመንግስትን ጣልቃ ገብነት የሚፈቅድ ስርዓት ማለት ነው። ከፍተኛ የሆነ ይሄ ገበያ ክስተት ማርኬት ፌለር ባለበት እንደ እኛ ያለ ዝሀፍል መንግስት በገበያ ውስጥ ጣልቃ ገብቶ የውድድር ስርዓቱን ካላምነታቸው ድሀውን ተጠቃሚ በሚያደርግ መልኩ እጁ ካላስገባበት ድሃ ሁሌም ወደ ታች እየተደፈፈ ጥቂት አፋሞች ደግሞ ሁሉንም ነገር እየተቆጣጠሉ ሲሄዳሉ ነው። ስለዚህ በዚህ መርህ ውስጥ ሆነን ሁሉም ነገር ለገበያ እየከፈትን ግን ደግሞ የመንግስትን የተመረጠ ጣልቃ ገብነትን በሚሰጥን መልኩ ነው እየመራ ነው የመጣ ነው። አሁንም ይህ የተቀየረ ነገር የለውም። ሳልሳይ ወያኔ ያነሳው ጉዳይ አለ። ህውሓት የሚከተለው አቤታዊ ዲሞክራሲ የመደብ አሰራርን ስለሚከተል ህዝብን ይከፋፍላል እና እኛ በምንም አይነት አንቀበለውም ብለዋል። እና ከዛ ጋር አያይዘው ይሄን ቢያብራሩልን የመደብ ትግል የሌለበት ፖለቲካ የለ። ማለት የመደብ ትግል ማለት ህዝብ ይተካፈላል ማለት አይደለም። የመደብ ትግል ማለት አንድ ፓርቲ መንግስትነት ሲል የኢኮኖሚ የማህበራዊ ፖሊሲዎችን ሲቀር በዋናኛነት ማንን ተጠቃሚ ለማድረግ ያስባል ነው እኮ። ይሄ ነው በቃ። በዓለም ውስጥ ያለ የመደብ ትግል ማለት ይሄ ነው። የልባታዊ ዲሞክራሲ መስማት በዋነኝነት ሊጠቅም የሚፈልገው ድሃው ነው። የከተማ ነዋሪ ድሃው፣ አርሶ አደሩ አንደኛ ታሳቢ ያደርጋል። ስለዚህ ትምህርት ቤት ሲያስብ እነዚህ አካላት በመጀመሪያ ደረጃ ታሳቢ ያደርጋል። ዩኒቨርሲቲ ሲያስብ በዛ ደረጃ መጀመሪያ እነሱን ታሳቢ ያደርጋል። ሆስፒታል ሲያስብ፣ መንገድ ሲያስብ፣ ሁሉንም የመሰረተ ልማት ስራዎችን ሲያስብ ወይም የኢንዱስትሪ ስራዎችን ሲያስብ በመጀመሪያ ደረጃ እነዚህ አካላትን ታሳቢ ያደርጋል። ሌሎች እዚህ ውስጥ ገብተው ተጠቃሚ ይሆናሉ ነው። መንገድ ሲሰራ ለምሳሌ መንገድ በመጀመሪያ ደረጃ ከዋናው ከተማ ከኢንዱስትሪ ባሉበት አካባቢዎች ገጠርን መሀል አድርጎ ጋዝ ይፈልጋል። ያ ማለት ታሳቡ የተጠቀመበትን ማለት አይደለም። ኤሌክትሪክ ፓወር መከሌ ብቻ ያሰበ ከሆነ ወይም ሀሳብ ባለበት አካባቢ ያሰበ ከሆነ ይህንም ብቻው ሊያድግ አይችልም። ሰማንያ ከመቶ የሚሆኑ አርሶአደሮች ያሉበት ሀገር ውስጥ ሆነ በመጀመሪያ ደረጃ እነሱን ታሳቢ ያደረገ የመሰረተ ልማት አውታሮችን መዘርጋት አለብን ወይም ያስበው የመሰረተ ልማት ዝርጋታን በሚመለከት ደግሞ የአሲምባ ዲሞክራሲያዊ ፓርቲ ያነሳው አንድ ጥያቄ ነበረ። ሕወሓት እስካሁን ባለው ጊዜ ብዙውን ጊዜ ማነው የበለጠ የሚያስፈልገው ማን ነው በበለጠ የተዳከመው በሚል ሳይሆን በመሰለው ነበር የሚሰራው። የመሰረተ ልማት ዝርጋታ የልማት ጉዳይ ሁሉንም በእኩል ያካተታል ነበረም ብለው ነበር። እና በዚህ ላይ እንግዲህ ሀሳቡን ቢሰጡበት። ይህም ስህተት ነው፣ የትግራይ ሁኔታ በደንብ ባለማወቅ የሚመጣ ነው። ትግራይ ከጫፍ ምዕራብ እስከ ጫፍ ምስራቅ ከሰሜን እስከ ደቡብ ሁሉንም የህብረተሰብ ክፍሎችን ተጠቃሚ በማድረግ ያሰቡ የመሰረተ ልማት አውታሮች ዳታ ላይ ያለው ህዝቡን ማለት የህዝብ ጥፋት የህዝብ ያለበት አካባቢ መሰረት ያደረገ ልዩነቶች ይኖራሉ። ምክንያቱም በጣም ስኬርስ ኢኮኖሚ ያለበት በጣም ያለንን ተደራሽ ለማድረግ ይም እጃችን ላይ ያለው ሀብቱ ውስን ሲሆን በተለያዩ አካባቢዎች ማዳረስ ሲመጣ የእኩልነት ጥያቄ ማንሳቱ አይቀርም፣ መነሳት ይነሳል። ሁሉም አካባቢ ዩኒቨርሲቲ ይፈልጋል። ሁሉም አካባቢ ሆስፒታል ይፈልጋል። ሁሉም አካባቢ ሀይ ስኩል ይፈልጋል። ሁሉም አካባቢ የአስፋልት መንገድ ይፈልጋል። ሁሉም አካባቢ ንጹህ መጠጥ ውሃ ይፈልጋል። ሁሉም አካባቢ ሁሉም ነገር ይፈልጋል። ምንም ከሌለበት ከዜሮ እየተነሳን ስለሆነ፣ ስለዚህ ሁሉም በአንድ ጊዜ መስራት ስለማይቻል በየቦታው እየተሰራ ሲሄድ የተሰራለት አካል በየጊዜው ዲማንዱ እየሰፋ እያደገ ይሄዳል፣ በተሰራለት አይረካም። የእኩልነት ጥያቄ የሆነ መነሳቱ ምንም አጢአት የለውም። ይነሳ ትክክል ነው። ሁሉም ቦታ ማዳረስ ስለማይቻል እንደ ስራ አስካየነው ግን ልማታዊ ዲሞክራሲ ብሃ የሆነውን የህብረተሰብ ክፍል ተጠቃሚ ለማድረግ ያሰበ ነው። ለምሳሌ ትምህርት ቤትን እናልጣ፣ ትምህርት ቤትን ትግራይ ሙሉ ማንሳት ይቻላል። በእያንዳንዱ ቀበሌ ትምህርት ቤት ለማስገባት የተሰራውን በዚያ ሀያ ሰባት ዓመት ምን አይነት ስራ ተሰርቶ ምን አይነት መስፈኛ ውጤት እንደተገኘ፣ የጤና ኬላዎች፣ የጤና ጣቢያዎች በምን ያህል ደረጃ ትግራይ ውስጥ ምን አይነት ስራ እንደተሰራ ማየት ይቻላል። እያንዳንዱ ቀበሌ ቢያንስ ወደ ዋናው መስመር ለማስገባት አምቡላንስ ለማስገባት የሚችልበትን እድል እንዲፈጠር የህብረተሰቡን የህዝቡን ጉልበት በመጠቀም የተሰራው ከፍተኛ ስራና የመጣውን ውጤት ማየት ይቻላል። አድማጮች፣ ከህወሀት ማዕከላዊ ኮሚቴ አባልና የፍትህ ቢሮ ኃላፊ አቶ አማኑኤል አስፋ ጋር የተደረገው ቃለ መጠይቅ አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ቅዳሜ ይቀርባል። ተከታተሉን። አዳነችንና እንግዳዋን አቶ አማኑኤልን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ አብራችሁን ስለቆያችሁ እና